Und dann ja, I'm not በመግቢያችን ያስተዋወቅነው የምሽቱ ድምፃዊ እንግዳችን ስዩም ሞገስ ነው። ከዚህ ከስቱዲዮ እያቀነቀነልን ያለው በሀሳብም በስሜትም አያሌ ዓመታት ሌላ ቦታ ሌላ ጊዜ በትውስታ ይዞን ጭል ጥልል የታደለ ዜማ። እንኳን ደህና መጣ ስዩም። በሙዚቃ የሚያጀብ አሸብር ማሞም እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። አንተን ብዙ አድማጭ ባልሳሳት የበለጠ በባህላዊ ዜማ ያውቀሃል፣ አንተም ታውቀሃል አሁን ደግሞ ይህንን ዘመናዊ የጥላ ሙዚቃ ስትጫወት የሌሎችንም ድምፃውያን እንደምትጫወት አውቃለሁ። ሽግግሩ የፈጠነ ይመስላል። ነው እንዴት ነው ድምጽህ እንደ ልቡ በመታዘዙ ነው? ከባህላዊው ወደዚህ ባህሉን ልሰራ የቻልኩበት ምክንያት የሰርግ ስራዎች በሲዲ ለመስራት አስብኩና ሄኖክ ነጋሽ የሚባል ሙዚቃና ደራሲና አቀናባሪ ልጅ አለ። እሱ ጋር ሄድኩኝ እንደ ቀልድ አንድ ሁለት ስራዎች እስቲ እንሞክር ብሎ ሲሞክርልኝ ተመቸው መሰለኝ፣ በዛውን ቀጥል አለ። ባይመቸው ነን እና አብዛኛውን የሰራሁት ባህል ነው እንጂ በናይት ክለብ ደረጃ የምሰራው ያው የክቡር ዶክተር አርቲስት ጥላሁን ገሰሰን፣ አርቲስት ሚኒሊክ ወስናቸውን፣ የነ አርቲስት ሙሉቀንን፣ የነ አርቲስት መሀሙድ አህመድ እነዚህን ሁሉ እሰራለሁ። ከሞላ ጎደል የፍሬምንም እሰራለሁ። ምናልባት ተከታዩ ጥያቄ ብዙዎች በተለይ በመድረክ ስትጫወት የተመለከቱና ሙዚቃውን የሰሙ ሰዎች ጎልቶ የሚያውቁህም በጥላሁን ገሰሰ ዜማ ነው። ነገር ግን እነኛ አሁን የጠቀስካቸውን ድምፃውያን ስራዎች ሁሉ ተጫውቶ ጥላሁንም መልሶ መጫወት መቻሉ፣ ይሄ ሁሉን አይነት የሆነ ድምፅ እንዴት ተቻለ የሚለውን ጥያቄ ማንሳት አይቀርም። የጥላሁን ይቀልሃል ወይስ ሁሉም በተመሳሳይ ስሜት በቀላሉ የምትጫወታቸው ናቸው? የሰው አስተያየት ይለያያል። እንዳልከው በአብዛኛው ወደ ጥላሁን ባደላ ነው ሰው ደስ የሚለው እሱን ብትጫወትልን ነው የሚባለው በብዛት ግን፣ ሌላውንም ሲጫወት በጥሩ ሁኔታ ነው ሰው የሚቀበለኝ። ረጅም አመትም ሰርቻለሁ። አዎ፣ የጥላሁን ፈታኝ ስራዎች አሉት። እነዛን ስራዎች ማለፍ ከቻልክ ሌሎቹን ደግሞ መስራት የሚከብድ አይመስለኝም። የሌሎቹ ቀላል ነው ብዬ አይደለም። በነገር ላይ ለመጀመሪያ ጊዜ እንደ ልቤ ስዩምን ያየሁት በቅርቡ እዚህ ስካይላይን ሲጫወት ነው። ሳላውቀው አይደለም መቼም፣ አውቃለሁ። ግን ብቻ ልክ ዘፈኑ ሲያልቅ ሚስት ባርኔጣ ባርኔጣ አንስቼ እጅ ነስቻለሁ። በጣም የሚገባው ነበር እና ብድግ ብስል ና ባርኔጣ ሳወር ከባለቤቴ ጋር ነበርኩና፣ ምን ማለች ማን ነው አለች። ድምፃውን በጣም ድንቅ ነበር። አሸብር ይመቻል፣ ከስዩም ጋር መጫወት፣ ስዩምን ማጀብ በጣም ስዩምን እዚህ ብቻ አደለም፣ ማቀው አዲስ አበባ ማቀዋለሁ። አብራጭ ተጫውታቸዋል ብዙ ቦታ ሰርጎችም ላይ ሌላም ሌላም ቦታዎች። እና አሁን ደግሞ እዚህ መጥቶ አብረን ስለምንጫወት በጣም ደስ ይለኛል። የጥላሁንም መጫወት ለአንተ ሳይከብድህም፣ እንደውም በጣም ነው ምወደው ደስብሎጫወደው ነው። እስኪ ወደ ባለቤቱ ወደ ጥላሁን ወደ ድምፃዊ ራሱን ውሰድ። እንግዲህ በአብዛኛው የምንነጋገረው ከጥላሁን ዜማዎች ጋር በተያያዘ ነው። ና ስዩም ጥላሁን፣ በሕይወት እያለ በመድረክ ስትጫወት የማየት እድል ነበረው? አንተ ስትጫወት ገጥሞ ያውቃል ከሆነ እሱ ያለ ወይ ደግሞ ሰምቶ የተናገረው ነገር ካለ። አገር ፍቅር ነው መሰለኝ፣ ስልሳኛ አመቱ በከፍተኛ ሁኔታ ነበር የተከበረው። ከዛ ሁለት አመት በኋላ አይቤክስ ሆቴል አገኘ። ሰውየው በጣም ጓደኛው ናቸው አቶ ሞገስ፣ እና በአጋጣሚ ልደቱ ነበር እንግዲህ፣ ስልሳ ሁለተኛ አመቱ ነው መሰለኝ። ዛሬ ጥላሁን ይመጣል፣ በአንተ ተማምኘን የጠራሁት አደራህን ብሎ ይልኛል። ከዛን ሰዓት ጀምሮ ሰውነት የመራድ ጀመረ። በጣም ስለምወደው ስለማከብረው ማለት ነው። ፈራሁ። በ የጠላሽ ጠላን ነው የሰራሁለት። ይሄ ሁሉ የሰውየው ምርጫ ነው የሳቸው፣ አቶ ሞገስ እና አይኔን ጨፍኜ ነው የጨረስኩት። እሱን ላለማየት ላለማየት ጨረስኩ። እግዚአብሔር ይመስገን ቆንጆ ነው የሰራሁት። ከዛ ጨርሼ ከወረድኩ በኋላ ጓሮ ገብቼ ቁጭ አልኩ። በቃ ከበስተጀርባ ገብቼ ቁጭ አልኩ እና የታሊያ ልጅ አስጠሩልኛል። ተፈልጌ ተጠራሁ። ሄድኩ እሱ ጋር ወንበር ተሰጠኝ። አጠገቡ ቁጭ አልኩና ምንድን ነው፣ የት ነበርክ እስካሁን እንዴት ነው ማላቅ አለኝ። አይኔ ብዙ ለያየ ቦታ አልዞርም፣ አንድ ቦታ ነው የምሰራው፣ ስለዚህ ነው የማታየኝ ብዬ አልኩት። በጣም በጣም በጣም ነው የማመሰግንህ፣ እግዚአብሔር ያክብርልኝ፣ ቆንጆ ነው የምትሰራው፣ የበለጠ ደግሞ እንድትሰራ ፈልጋለሁ ብሎ ልጆቹ ባለቤቱ ነበሩ። ሁላችንም ተሰባስበን ፎቶ ዘነሳንፉን ማስታወሻ እዛ ተለያይተናል። ምናልባት እንደው ቅድም ስለ ባህል ስላነሳን፣ አንድ የባህል ሙዚቃ ተጫውተን ነው ወደ ውይይቱ እንመለስ። ጥሩ ብልሃል። አዲሱ ወዲሁም ቅድም ላነሳው የባህልና ዘመናዊ ዜማዎች ንስስር ዕድል ይሰጠናል። ሻሾ በላይ ዝናይ Shashu Reddite, the night, the night, night, night, the the night,

እናመሰግናለን ስዩም። አሁንም ለየት ባለ ቅላጼ ለየት ባለ አጫወት ወደምትጫወተው የጥላሁን ዜማዎች እንመለስ። ለመሆኑ ታስታውሳለህ? በተለይ የጥላሁንን ዜማ መጫወት ጀመርክበትን ጊዜ፣ ኢህአዴግ ከገባ ከሁለት ዓመት በኋላ ነው መሰለኝ። የመስቀል ዝግጅት ተዘጋጀ በኢትዮጵያ ቴሌቪዥን። አንቺ ከቶ ገደለሽም፣ ስለ ፍቅር አይገባሽም የሚለውን ጽድቅና ኩነኔን እሽሩሩን አያይዤ አንድ ላይ ሰራሁት። ያ ስራ በየበቃ ይሄ ፊልም የሚያሳዩ ሰዎች ነበሩ፣ በየቦታ ይሸጥ ነበር። እሱን ነው የማስታውሰው። በቃ በደንብ ሰራሁት ብዬ ጥላሁን በአደባባይ እየሰራሁ እና ኢትዮጵያ ቴሌቪዥን ነው የቀረጸው። ግን ሰው ቀርቶት ረድ ገበያ ለውሉታል። እስካሁን በተቀናበረ መልኩ በሲዲ ወይም ደግሞ በካሴት ያወጣቸው ስራዎች ያሉ አይመስለኝም። በምን ያህል ፍጥነት እናገኛለን ይሄን ድምጽ? እንግዲህ ከእግዚአብሔር ጋር ኦልሬዲ ጀምሬ ያለው ስራውን እየሰራሁ ነው። አንድ ስራ በክቡር ዶክተር አርቲስት ጥላሁን ገሰሰ እንደሱም ባይሆን በሱ መልክ እንዲሆንልኝ በማለት የሰራው ስራ አለኝ። የእሱ ብቻ ዜማዎች ኖ ዜማውም ምኑም የእኔ ነው። ግን ስራው በቃ በቀጥታ የእሱን እንትን የቀረጸ ነው። በእሱ ቅርጽ የሄደ ነው ስራው ግጥሞቹና ዜማዎቹ ግጥሞቹና ዜማዎቹ ራሳቸው ትምህርት አዘል ናቸው። ስለ ፍቅር ምናምን አይደለም። ለጽድቅ ያሉት ጸሎት ለቅጽፈት እንዳይሆን ቂም ይዞ ይቅርታ ማን ያስጥለን ይሆን የሚል ቆንጆ ተቀባይነት አግኝቷል። እሱ ስራ አያለሁ ኦንላይን ላይ የጻፉትን አንድ ሙዚቃ ተጫውተን ወደ ውይይቱ እንመለስ። መልካም Malt ek murkha, mein engi

I'm a teen Heart. <laughs> ድንቅ ነው። ትንሽ አልተወዛወዝ ነው የሚያወዛወዝ ነው ትንሽ ድምፄ ላይ ዛሬ ትንሽ ችግር ስላለብኝ ነው በደንብ አልሰራሁትም። እንደ በእውነት ምንም ችግር አልታየንም። ቅሬታ ሰው እንዳይሰማብኝ ጉንፋን ነገር ስለያዘኝ ነው። እድሜ ይስጥልን ለለውኛ ዜ እንደምክስር ግዘኛ ነኝ አሸብር። ለመሆኑ ወደ ዩናይት ስቴትስ ከመጣህ በኋላ ከስዩም ጋር የተጫወቅ እንደሆን ነግረህናል። ሌሎች ስራዎችን እየሰራ ነው አሁን ትጫወታለህ? ጊዜ የመጣሁት ለባንድ ስራ ነው። እግረ መንገዴ ነው ለጊዜውን የመጣሁት ከባንድ ጋር ነው የመጣው። ዛይን ባንድ ነው። እኔ አሁን የኛ የራሳችን ባንድ አለ፣ ግን እናላምድሃለን እ እና ያው ጥሩ ነው ምናደርገው። ከተለያዩ ዘፋኞች ጋር፣ ከዮብ ጋር፣ ከሄለን ጋር እያደረግን ነበረ። ደግሞ ከሸዋንዳይን ጋር እንቀጥላለን። ስቱዲዮም የሰራው ነው ኦልሬዲ፣ እና ብዱኪያር አሁን በቅርቡ ይጠበቃሉ። እዚህ ሀገር ያሉ ዘፋኞች ብዙዎቹ ያው እየሰራ ነው ያለነው። ጫዋተው መሳሪያውን በነገር ላይ እውነቴን ነው በጣም ስዩም እንግዲህ ይበልጡን በምትጫወታቸው የጥላሁን ዜማዎች ዙሪያ ነው ያተኮር ነው። በሙያ ደረጃ ከመያዝ በፊት ቤት ውስጥ ይጫወት ነበረ በጥላሁን ሙዚቃ ነው የሚያውቁ። ቤት ውስጥ የአካባቢው ልጆች፣ ጓደኞች፣ ትምህርት ቤት ውስጥ ትምህርት ቤትም እጫወታለሁ። እንጌት አካባቢ ነው ሰፈሬ የጀኔራል እንጌት አዲስ አበባ የትኛውን ዘፈን ነበር ያኔ የምታንጎራጉረ ያኔ አላቅም እኔ በቃ ይሄ ነው የላገኘሁት ረጅም ጊዜ ነው ደግሞ ከፍተኛ ኪነት ሁሉ ሰራ ነበር የከፍተኛ ሀያ አምስት ከዛ በኋላ ራስ ቲያትሮች ወሰዱኝ ለስድስት ወር እነሱ ጋር ሰራው ከዛ ደግሞ ባህር ኃይሎች እዛ ውንጌት አካባቢ ነበሩ ድሮ እነሱ ሲጫወት ምናምን ያውኛል እና ይህን ልጅ እንውሰደው እናሳድገው ምናምን ተብዬ ተወሰድኩ ማለት ነው እና ባህር ኃይልም ገብተህ ባህር ኃይል ወሰድኝነት አገልግልወሰድኝ በሙዚቀኝነት ምጽዋም ነበር አስመራ አዲስ አበባ ከመጣሁ በኋላ ግን በቃ በደንብ ናይት ክለብ የሚሰሩትን ስራዎች በሙሉ መስራት መርኩት ከ1982 ጀምሮ ወደዚህ ባለው ጊዜ ውስጥ ነው። ዋቢ ሸበሌ ሰርቻለሁ። መስቀል ፍላወር የሚባለው ሆቴል ሰርቻለሁ። ያለው ሉላ ባንድ የሚባል ባንድ ነበረን። አሮሰ ሰርቻለሁ። ላይን ክለብ ሰርቻ ያለው ብዙ ቦታ ሰርቻ ያለው ብቻ ስዩም በመድረክ ስትጫወት የጥላሁንን በጣም በቀረበ ስሜትና ሁኔታ መጫወትህ ብዙዎች ያንን ከራሳቸው ልምድ ከራሳቸው አጋጣሚ ጋር እንዲያዩ የሚያደርጋቸው ይመስላል። በመድረክ ስትጫወት እነሱ የሚያውቁትን ጥላሁን ሲጫወት የነበረውን ጊዜ ያስታውሳቸዋል። አጋጣሚዎችህ ምን ይመስላሉ? ምን አይነት አጋጣሚዎችን ታስታውሳለህ? ምን መሰለ፣ አርቲስት ጥላሁን የነበረው ድምፅ በሁለት ወይም በሶስት አይነት የተከፋፈለ ድምፅ ነበረ። የልጅነት ድምፁ አለ። ለምሳሌ ይሄ እኔ በበኩሌ እወድሽ ነበረ፣ አደራ ያልኩሽ ቃል ምነው ተሰበረ እከከከከ ያለንኩት የለኝም ሌላ አንቺ ስል እየተሰማሽኝ፣ የልቤ ቁስል፣ ካንቺ ተለይቼ መኖር ስለማኖር፣ ጥፋትሽን በሙሉ እፍቃለሁ፣ በቃንሽ አይለወት እባክሽን የሚለው እነዚህ ዘፈኖች የድሮ የድሮዎቹን እኔ እኔ እንጃ እንደገና እነዚህን ስራዎች መልሶ ሰጥቷቸዋል። ያ ድምፁና የአሁኑ ድምፁ ይለያል። ያው እንግዲህ እንደ እድሜ እና ሰዎች ያንን ጊዜ የምታስታውሰን አለ ይሉኛል። የነዛ ዘመን ሰዎች ናቸው። ክብራትና ክብራን አድማጮች ከድምፃዊው ስዩም ሞገስ ጋር የጀመርነው ወግ አልተቋጨም። በመጪው ፕሮግራማችን ቀሪውን ይዘን እንመለሳለን። ለአሁኑ ግን ስዩም በእንጉርጉሮ የጀመረልንን እኔ በበኩሌን ጥላሁን በ ሺ ዘጠኝ መቶ ዘጠና ዎቹ በዚህ በዩናይት ስቴትስ የተለያዩ ግዛቶች እየተዘዋወረ በተጫወተበት ጊዜ በአንዱ መድረክ ያቀነቅናትን እናሰማችሁና ወደ ተከታዩ ቅንብር እናልፋለን። እንግዳችንን ድምፃዊ ስዩም ሞገስንና የሙዚቃ አጃቢውን አሸብር ማሙን ለጊዜያቸው እናመሰግናለን። አሁን ጥላሁን Of <laughs> year some the I've <laughs> been I'm uh -huh. uh -huh.